the voice of America። በዲሞክራቲክ ፓርቲ የበላይነት ስር ያለው የዩናይትድ ስቴትስ ምክር ቤት ትላንት ረቡዕ ፕሬዚዳንት ትራምፕ እንዲከሰሱ ወስኗል። የውሳኔው ምክንያት ፕሬዝዳንቱ ባለፈው ሳምንት ከየክፍለ ግዛቱ ተወካዮች የተገኘውን የምርጫ ውጤት ቆጥሮ ለማጽደቅ በምክር ቤቱ የሚደረገውን የማረጋገጫ ሂደት በማደናቀፍና ውጤቱም በአመጽ ኃይል ለመቀልበስ የማነሳሳት ሙከራ አድርገዋል የሚል ነው። የቪኦኤ የምክር ቤት ዘጋቢ ካትሪን ጊብሰን እንደዘገበችው ውሳኔው በሌላኛው የኢንደራሲዎች ምክር ቤትም የሚታይ ቢሆንም ይህ ግን ተመራጩ ፕሬዝዳንት ጆ ባይደን በዓለ ሲመታ ስራቸውን እስከሚፈጽሙበት የሚቀጥለው ሳምንት ድረስ የሚሆን አይደለም። የካትሪን ጊብሰንን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። የምክር ቤቱ አባላት ባለፈው ሳምንት የተመራጩን ፕሬዚደንት ባይደን አሸናፊነትን ለመቀልበስ በፕሬዚደንት ትራምፕ ደጋፊዎች ለቀው እንዲወጡ ከተገደዱበት እዚያው ምክር ቤት ሕንፃ ውስጥ ሆነው ነው ውሳኔውን ያሳለፉት። የዩናይትድ ስቴትስ ምክር ቤት 232 ለ197 በሆነ ድምፅ ፕሬዚደንት ትራምፕ እንዲከሰሱ ወስኗል። ለውሳኔው የተሰጠው ብቸኛው ምክንያት ፕሬዚደንት ትራምፕ እንደ ኤሮፓ አቆጣጠር ጥር ስድስት በምክር ቤቱ ላይ የተቃጣውን አመጽ አነሳስተዋል በሚል ነው። ምክትል ፕሬዚደንት ማይክ ፔንስ ፕሬዚደንት ትራምፕ ስራቸውን በብቃት ማከናወን በሚችሉበት ሁኔታ ላይ አይደሉም በሚል ከስልጣናቸው እንዲነሱ የሚያዘውን ህገ መንግስታዊ አንቀጽ ተግባራዊ ለማድረግ እንደማይሹ አስታውቀዋል። ምክር ቤቱም ትራምፕ እንዲከሰሱ ውሳኔውን ያሳለፈው ምክትል ፕሬዝደንቱ ይህንን አቋማቸውን ለተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ ካሳወቁ በኋላ ነው። በብሔራዊ ዘብ አባላት በከፍተኛ ጥበቃ ስር ከሚገኘው የምክር ቤት ህንፃ የተላለፈውን ውሳኔ የመሩት አፈ ጉባኤ ናንሲ ፔሎሲ እንዲህ ብለዋል። ጎል ፐርሶና ፕሬዝዳንቱ ስልጣንን በኃይል ሊገለብጡ የተነሱ አመፀኞችን የተመለከቷቸው የነጻነት ጠላት አድርጎ አይደለም። ይልቁንም የአደገኛ ግባቸው መጠቀሚያ አድርገው ነው የወሰዷቸው። ግባቸው የግላቸውን ስልጣን የመጨበጥና የህዝብን ፈቃድ የመገልበጥ ግብ ነው። ግባቸው ከሁለት ምዕተ ዓመት ከግማሽ በላይ የቆየውን ዴሞክራሲያችንን ባቀጣጠሉት ደም አፋሳሽ አመፅ እንዲያልቅ ማድረግ ነው። አብዛኞቹ የሪፐብሊካን ምክር ቤት አባላት ፕሬዚደንቱ ከኃላፊነታቸው እንዲነሱ እስከ መጠየቅ የሚያደርስ ጥፋት አልፈጸሙም ባይ ናቸው። አንዳንዶቹ ግን ፕሬዚደንቱ በአመጹ ውስጥ የራሳቸው ድርሻ እንዳላቸው ያምናሉ። በተወካዮች ምክር ቤት የሪፐብሊካን ፓርቲ መሪ ኬቨን መካርቲ እንዲህ ይላሉ። ፕሬዚደንት ባለፈው ረቡዕ በምክር ቤቱ ሕንፃ ላይ በአመፀኞቹ መንጋ ለተፈጸመው ጥቃት ፕሬዚደንቱም ኃላፊነትን ይወስዳሉ። ጥቃቱን ማውገዝ የነበረባቸው እየሆነ ያለውን ነገር እንደተመለከቱ ወዲያውኑ ነበረ። በአሜሪካ ታሪክ ውስጥ ሁለት ጊዜ በመከሰስ ፕሬዚደንት ትራምፕ የመጀመሪያው ይሆናሉ። ትራምፕ ግን ከአመፁ በፊት ያደረጉት ንግግራቸውን አሁንም ቢሆን ምንም ችግር እንደሌለበት ይናገራሉ። በበኩላቸው በደጋፊዎቻቸው የተካሄደውን አመፅ አውግዘዋል ኖ no true supporter of mine could ever endorse political violence. እውነተኛ ደጋፊ የሆነ ማንም ሰው የፖለቲካ አመጽን አይደግፍም። ፕሬዝደንቱ እንዳይከሰሱ ከዲሞክራቶች ጋር የተባበሩት አስር የሪፐብሊካን ፓርቲ አባላት ናቸው። ከእነዚህ ውስጥ በፓርቲ ውስጥ ትልቅ ተሰሚነት ያላቸው ሊስ ቼኒ ይገኙበታል። ቼኒ ፕሬዝደንቱ የፈጸሙት እንደ ትልቅ ክህደት የሚቆጠር ነው በማለት ኮንነዋቸዋል። በተወካዮች ምክር ቤት የተላለፈው ውሳኔ እንደገና ወደ ሌላኛው እንደራሴዎች ምክር ቤት በመሄድ መታየት ይኖርበታል። በዚህኛው ምክር ቤት አንዳንድ የሪፐብሊካን እንደራሴዎች በፕሬዝደንቱ የመከሰስ ውሳኔ ዲሞክራቶቹን ይቀላቀላሉ ተብሎ ይጠበቃል። በብሩኪንግ ተቋም ተመራማሪ የሆኑት ኤለን ካምራክ ግን የሚቀጥሉት ጥቂት ቀናት በሪፐብሊካን ውሳኔዎች ላይ ተጽዕኖ ሊኖራቸው ይችላል ባይ ናቸው። እንዲህ ብለዋል። If we see a huge and ugly attack on the Capitol, in the coming days. በሚቀጥሉት ቀናት ውስጥ በምክር ቤቱ ሕንፃ ላይ ከበድ ያለ እና የሚያስቀይም ጥቃት የሚሰነዘር ከሆነ ያ ፍርዱን ለመስጠት የበለጠ ያነሳሳል። ለነገሩ የሚሆነው ውጥረቱ እየበረደ ይመጣል። ያ ሲሆን ደግሞ ሴኔተሮቹ ፕሬዝዳንቱ ላይ እስከ መፍረድ ድረስ ርቀው መሄዱን ላይፈልጉት ይችላሉ። የሴኔቱ መሪ ሚች መካነል ምክር ቤታቸው ጉዳዩን ተመራጩ ጆ ባይደን በዓለ ሲመታቸውን ከመፈጸማቸው በፊት እንደማይመለከተው ተናግረዋል። ከዚያም በኋላ ቢሆን ምክር ቤቱ ለፕሬዚደንት ባይደን አጣዳፊ አጀንዳ ቅድሚያ ሊሰጥ ይችላል። አሁንም ከብሩኪን ተቋም ኤለን ካምራክ እንዲህ ይላሉ። ያ ለባይደን መጥፎ አጋጣሚ ነው። ለሀገራችንም እንዲሁ አለመታደል ነው። ምክንያቱም አሁን ሁላችንም የምንጠብቀው አንድ ነገር ቢኖር ለኮቪድ-19 ወረርሽኝ የሚሆን ገንዘብ ማግኘት ነው። በመራጭነት ከተመዘገቡት የተሰበሰቡት የሕዝብ አስተያየት ድምፆች እንደሚያሳዩት 56 ከመቶ የሚሆኑ አሜሪካውያን በምክር ቤቱ ላይ ለተነሳው አመጽ ፕሬዚደንት ትራምፕ ተጠያቂ እንደሆኑ ያምናሉ። በፕሬዝደንት ትራምፕ ላይ የተላለፈው ውሳኔ ተግባራዊ ሆኖ ጥፋተኛ ከተባሉ ከአሁን በኋላ በየትኛውም የፌዴራል መንግሥት ኃላፊነት እንዳይወዳደሩ ያግዳቸዋል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ